ምዕራብ ኦሮሚያ ማዘዣ ማዕከል ታስረው የነበሩ የነቀምቴ ወንጀል መከላከል ኃላፊና የነቀምቴ ስፔሻላይዝድ ሆስፒታል ሐኪም ተለቀዋል። በኩምሳ ሞረዳ ቤተ መንግስት ውስጥ እስር ላይ የሚገኙ ታሳሪዎች ትናንት የረሃብ አድማ መምታታቸውን አንዳንድ የታሳሪዎች ቤተሰቦች ተናግረዋል። በጊምቢም የኦሮሞ ነጻነት ግንባር ታጣቂዎችን ትደግፋላችሁ በሚል ምክንያት ከአንድ መቶ በላይ ሰዎች ታስረዋል ሲሉ አንድ የታሳሪ ቤተሰብ ገልጸዋል። የኦሮሚያ የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በጦርነት ላይ ያሉ የተማረኩትን ወደ ህግ ማቅረብ ብሎ ነገር የለም። ሰው በመግደልና ቦምብ በመወርወር የተጠረጠሩ ሰዎች ደግሞ በህግ ይጠየቃሉ ብለዋል። ናኮር መልካ ከነቀምቴ ተጨማሪ ይዟል። የነቀምቴ ከተማ ፖሊስ ወንጀል ምርመራ ክፍል ኃላፊ ኢንስፔክተር ማርቆስ ዋጋሪ ከሁለት ሳምንት የእስር ቆይታ በኋላ ትናንት አመሻሹ መለቀቃቸውን ተናግረዋል። የነቀምቴ ስፔሻላይዝድ ሆስፒታል ሐኪም ዶክተር ኃይለ እየሱስ ተስፋይም እንዲሁ ባለፈው ሳምንት መለቀቃቸውን ነው የተናገሩት። ሁለቱም ለምን እንደታሰሩም ሆነ እንደተለቀቁ ዝርዝር መረጃ ለመስጠት ግን ፈቃደኛ አለመሆናቸውን ገልጸዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ወንድማቸው በኩምሳ ሞሮዳ ቤተመንግስት ግቢ ውስጥ ከታሰሩ ሶስት ሳምንት እንዳለፋቸው ተናግረዋል። እስካሁን ወደ ፍርድ ቤት እንዳልቀረበና የተጠረጠረበትን ወንጀል እንደማያውቁ ጠቅሰው በግቢ ውስጥ የሚገኙ ታሳሪዎች ትናንት የራብ አድማ መጥተዋል ብለዋል። የታሰሩበት ቦታ ስንሄድ በሩቁ ነው ምግብ የምናቀብላቸው። ሂደታቸው ምን ደረጃ ላይ እንደደረሰም ለማወቅ አልቻልንም። ለማና ቤት ማለት እንዳለብንም አላወቅንም። ዝም ብለን እያየናቸው ነው። ትናንት ደግሞ እስከ መቼ እስር ቤት ሆነን ምግብ እንበላለን ብለው ጠዋትም ምሳ ላይም ስንወስድላቸው አልተቀበሉንም። የረሃብ አድማ ለማድረግ ይመስለኛል። ጠባቂዎቹ ራት ላይ አስገድደን እናበላቸዋለን ሲሉ ነበር። ይሰኛቸው ነው። አንድ ዜለሙን ስሙ እንዳይጠቀስና ድምፁም እንዳይቀረጽ የጠየቀ አንድ ታሳሪ በድብቅ ነው ያገኙት ብሎ በደወለው ስልክ በትንሽ አዳራሽ ውስጥ ከመቶ በላይ ሆነን እንገኛለን። ወይ እንዲለቁን ወይ ፍርድ ቤት እንዲያቀርቡን ንገሩልን ብለን ጠባቂዎቹን ስንጠይቅ፣ ዝናብ እየዘነበ ወደ ውጭ አውጥተው ጭቃ ላይ እንድንቀመጥ አደረጉን ብሏል። የሰብአዊ መብታችን እየተከበረ አይደለም። ከቤተሰብ ጋር እንዳንገናኝ ተከልክለናል፣ ሲልም ቅሬታ እንዳደረበት አመልክቷል። በጊምቢ ከተማም ወንድሙን ጨምሮ በርካታ ሰዎች የኦሮሞ ነፃነት ታጣቂዎችን ትደግፋላችሁ በሚል ምክንያት ቤተ መንግስት ተብሎ በሚታወቀው ግቢ ውስጥ ታስረዋል ሲል ነፃነት ዕጉማ ተናግሯል። የታሰሩ ሰዎች መንግስት ከሚያነሳው ውንጀላ ጋር ተያይዞ ተሳትፏላቸው ብዬ ልጠየኩትም ተከታዩም ብሏል የኦሮሞ ነጻነት ግንባርን ትደግፋላችሁ ብለው ነው እያሰሩ ያሉት። በዚህ ሳምንት እንኳ ከደር ቡልቲ፣ ገመችስ ጌታቸው፣ ገመችስ አየልና አብዲ አስካለ እንዲሁም ሌሎች ከመቶ ሰባ በላይ ሰዎች በማዘዣ ማዕከሉ ታስረዋል። የኦነግ ታጣቂ ጋር ግንኙነት አላቸው ብለው ነው ያሰሯቸው እነዚህ ሰዎች መንግስት በሚለው ነገር እጃቸው ያለበት አይመስለኝም። እስካሁን ፍርድ ቤት የቀረበም ሆነ የተለቀቀ የለም። የከተማው ከንቲባ አቶ መርጋ ወዳጆ ትናንት ስደውልላቸው በኋላ መልስ እሰጥሃለሁ ቢሉኝም ዛሬ ጭምር የእጅ ስልካቸው ላይ ደጋግሜ ደውዬ አላነሱልኝም። የከተማው ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ አብዱሰመድ መሐመድ በበኩላቸው ሙሉ መረጃ ስለሌለኝ መልስ ልሰጥ አልችልም ብለዋል። በነቀምቴና ግንቢ ከተማ ተፈጸመ ስለተባለው ስርዓት በተመለከተ የኦሮሚያ ፀጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱም በስልክ አግኝቻቸው ነበር። ተከታዩን መልስ ሰጥተውኛል። ወራነ በአንድ ዘራት ደሰን እንጂ በጦርነት ላይ ያሉ የተማረኩትን ወደ ሕግ ማቅረብ ብሎ ነገር የለም። በደረቅ ወንጀል የተያዘ ሰው ስለመኖር አለመኖሩን ያላቅም። ሰዎች የታሰሩት ሰው በመግደል እና ቦምብ በመወርወር የሰው ሕይወት በማጥፋት የተጠረጠሩ ናቸው። የእነሱ ጉዳይ ደግሞ የራሱ ሕግ አለው በህጉ መሰረት የሚታይ ይሆናል። በቃለ ምልልሳችን ወቅት ስልካቸው በመቋረጡ ደጋግሜ ብደውልላቸውም መልሼ ላገኛቸው አልቻልኩም። በዚህ ዙሪያ ተጨማሪ ማብራሪያ እንዲሰጡኝ የምዕራብ ኦሮሚያ ማዘጃ ማዕከል ኃላፊ ኮሚሽነር ከበደ ጋር ደውዬ ግንቢ በሚገኘው ጽህፈት ቤታቸው ተገኝቼ በአካል ካልጠየኳቸው በስተቀር መረጃ ለመስጠት ፍቃደኛ ለመሆናቸውን ነገሩኝ። ቀጠሮ ለመያዝ ብደውልም አሁን የመስክ ስራ ላይ ስለሆንኩ ሌላ ቀን እደውልላለሁ ብለዋል። ደጋግሜ ብደውልም አላነሱልኝም። ካገኘው ይዤ መልሳለሁ። ለቪኦኤ ናኮር መልካ ነቀምቴ